በሽብር ተከሰው ለአንድ ዓመት ከስምንት ወር በእስር ላይ የቆዩት የቀድሞ የዓለም ባንክ አስተርጓሚ ኦሞት አግዋና ሁለት ተከሳሾች ዛሬ ፍርድ አግኝተዋል። የፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ከሦስቱ ተከሳሾች ሁለቱም በነፃ ሲያሰናብት አቶ ኦሞት ከተከሰሱበት የሽብር ወንጀል ህገ መንግሥታዊ ሥርዓቱን ለመጣስ መዘጋጀት ወደሚል የወንጀል ህግ አንቀጽ ተቀይሮላቸው ተከላከሉ ተብለዋል። ከክረምት ረፍት መልስ የተሰየመው ችሎት አንደኛ ተከሳሽ አቶ ኦሞት በክሱ ላይ ፈጸሟቸው ተብሎ የተጠቀሱ ጉዳዮች በማስረጃ ማረጋገጡን ማስረዳቱን የተከሳሹ ጠበቃ አቶ አመሃ መኮንን ለዶይቸ ቨለ ተናግረዋል። አቃቤቅ አቶ እሞትን በሽብር ሲከሳቸው ከጋምቤላ ሕዝቦች ነጻነት ንቅናቄ ጋህነን አመራር ጋር ተገናኝተዋል፣ ገንዘብ ተቀብለዋል፣ የድርጅቱ የአገር ውስጥ አስተባባሪ ሆነዋል፣ የሽብር ወንጀል ለመፈጸም ተንቀሳቅሰዋል በሚል እንደነበር አቶ አማሃ ያስታውሳሉ። በዚህ መሰረት በጸረ ሽብር አዋጅ በሽብርተኛ ድርጅት ውስጥ ስለመሳተፍ የሚያትተው አንቀጽ ተጠቅሶ ክስ ተመስርቶባቸው ነበር። ፍርድ ቤቱ በዛሬው ውሎ በአቶ እሞት ላይ ያስተላለፈውን ውሳኔ አቶ አማሀ እንዲያስረዳሉ። ቤቱ እንግዲህ ያለው እነዚህም ግንኙነቶች ማድረጋቸው በማስረጃ በቀረበው ማስረጃ ተረጋግጧል። ነገር ግን የተረጋገጠው ድርጊት ስለሽብር አዋጁ ስለ ሽብርተኝነት ካስቀመጠው ትርጓሜና ስለ ሽብር ወንጀል ከዘረዘራቸው ድርጊቶች ውስጥ የሚካተት አይደለም። ይልቁንም በማስረጃ የተረጋገጠው ድርጊት የሚካተተው የወንጀል ህጉን አንቀጽ ሁለት ሀምሳ ስድስት ሀ ማለትም ህገ መንግስታዊ ስርአቱን ወይም የሀገሪቷን አንድነት በመጣት የዝግጅት ወንጀል በሚል ነው። ጥፋተኛ ያላቸው አቶ እሞት እንዲከላከሉ የተጠቀሰባቸው አንቀጽ እስከ አስራ አምስት ዓመት እስራት የሚያስቀጣ ነው። ፍርድ ቤቱ የአቶ እሞትን መከላከያ ለመስማት ለጥር አስራ ሰባት የቀጠረ ሲሆን አብረዋቸው የተከሰሱትን አቶ አሽኔ ኦስቲንና ጀማል ዑመርን በነጻ አሰናብቷል። ሁለቱን ተከሳሾች ፍርድ ቤቱ በምን መነሻ ነጻ እንዳላቸውና ቀጣዩ እርምጃቸው ምን እንደሆነ አቶ አመሃ እንዲያብራራሉ ሁለተኛ ተከሳሽ አቶ አሽኔ እስቴንና አቶ ጀማል በተመለከተ የቀረቡባቸው ማስረጃዎች የተነገረባቸውንም ወንጀል ሆነ ሌላ ወንጀል የሚያቋቁም ስለአይደለ መከላከል ሳያስፈልጋቸው በነፃ ሊሰናበቱ በሚል ነው ብይን የተሰጠው። እኛም እንግዲህ ከዚሁ በመነሳት የሁለቱ በነፃ መሰናበትን በጠጋ ተቀብለን የአንደኛ ተከሳሽ ይከላከሉ የተባለበት የህግ አንቀጽ ደግሞ የዋስትና መብት የሚያስከለክላቸው ስላልሆነ የዋስትና መብታቸው ሊፈቀድ ይገባል የሚል አቤታ አቅርበን በዚህ ጉዳይ ላይ ምርጫ ለመወሰን ለነገ ተቀጥሯል። አቶ አሽኔ እና አቶ ጀማል ታስረው ከቆዩበት ከቂሊንጦ ማረሚያ ቤት ዛሬ ይለቀቃሉ ተብሎ ይጠበቃል። ሶስቱም ተከሳሾች በቁጥጥር ስር የዋሉት መጋቢት 207 ዓ ም ናይሮቢ የሚካሄድ ስብሰባ ላይ ለመሳተፍ ቦሌ ዓለም አቀፍ አየር ጣቢያ በተገኙበት ወቅት ሲሆን ለስድስት ወር ያህል በይፋ ሳይከሰሱ በስር ቆይተዋል። ተከሳሾቹ ወደ ናይሮቢ ሊሄዱ የነበረው ገሃነን ባዘጋጀው ስብሰባ ሊሳተፉ ነበር ሲል አቃቤ ሕግ ከሷል። ተከሳሾቹ በበኩላቸው ሊሳተፉበት የነበረው ስብሰባ በምግብ ዋስትና ላይ የሚያተኩርና በስዊዘርላንድ የወንጌላዊት አብያተ ክርስቲያናት ስር ባለው ብሬድ ፎር ኦል ግብረሰናይ ድርጅት የተዘጋጀ እንደነበር ሲከራከሩ ቆይተዋል። ዛሬ ተከላከሉ የተባሉት እሞት እንደ ሌሎቹ ተከሳሾች ሁሉ የጋምቤላ ተወላጅ ሲሆኑ የዓለም ባንክ በክልሉ የሚደግፈው ፕሮግራም ሰዎችን ለማፈናቀል ውሏል በሚል ለተቋቋመው አጣሪ ቡድን በአስተርጓሚነት አገልግለዋል።